ስፖርት ጤና ይስጥልኝ አድማጮች። ኳታር የምታዘጋጀው የዘንድሮ የዓለም ዋንጫ የመክፈቻ ጨዋታው የፊታችን እሁድ በአልባይት ስታዲየም ውስጥ ሊከናወን ሽርጉዱ ተጧጡፏል። የተለያዩ አገራት የእግር ኳስ ቡድኖችና ታዋቂ የእግር ኳስ ተጫዋቾች ወደ ዶሃ ኳታር መግባታቸውም ተዘግቧል። የዛሬው የስፖርት ጥንቅራችን ዋነኛ ትኩረት ይኸው የኳታር የዓለም ዋንጫ መሰናዶ ነው። ዶሃ ኳታር ውስጥ በፊፋ የበጎ ፈቃድ ተግባር ላይ የተሰማራ ኢትዮጵያዊንም አነጋግረናል። በእንግሊዝ ፕሪምየር ሊግ የትናንት ግጥሚያ ማንቸስተር ዩናይትድን አሌሃንድሮ ገርናቾ በባከነ ሰዓት ከጉድ ታድጓል። አርሰናል በመሪነቱ ሲገሰግስ፣ ማንቸስተር ሲቲ ሽንፈት ገጥሞታል። ሊቨርፑል ወሳኝ የሆነውን ድሉን ባለፈው ሳምንትም ደግሟል። በጀርመን ቡንደስሊጋ ባየር ሚንሽን የመሪነቱን ስፍራ እንዳስጠበቀ ነው። አብራችሁን ቆዩ። የዓለም ዋንጫ መዳረሻ በየአራት ዓመቱ የሚካሄደው የዓለም ዋንጫ ዘንድሮ ኳታር ውስጥ ሊጀመር ቀናት ብቻ ቀርተውታል። ውድድሩ የፊታችን እሁድ ባዘጋጇ ኳታርና ኤኳዶር የመክፈቻ ግጥሚያ ይጀምራል። የጀርመን ቡድን ረቡለት ከኦማን ጋር በሚያደርገው የወዳጅነት ጨዋታ ይንደረደርና በዓለም ዋንጫው በምድብ ሰ ከጃፓን ጋር ይጋጥማል። ኳታር ዶሃ ውስጥ የፊፋ በጎ ፈቃድ አገልግሎት የሚሰጥ ኢትዮጵያዊን አነጋግረናል። አመሰግናለሁ። ማንተጋብቶት አሚኑ ኑሮ እባላለሁ ስሜ የምኖረው ካታር ዶሃ ነው። ላለፉት አስር ዓመታት ዶሃ ውስጥ ኖሬ ያለሁ። ዋናው ሙያ የፋይናንስ ባለሙያ ነኝ። ኢንሹራንስ ውስጥ ነው ሚሰራው። በጣም ጥሩ አሚኑ። አንተን ጨምሮ ሌሎች ኢትዮጵያውያን እዛው ካታር ውስጥ ከዓለም ዋንጫ ጋር የተገናኙ ስራዎችን የበጎ ፈቃድ ወይም ቮሎንቲርስ የሚባሉ ስራዎችን ትሰራላችሁ። ያንተን ጨምሮ ምንድን ነው እንቅስቃሴው? በምን ዙሪያ ያለ ነው የምታተኩሩት? ኦኬ ፊፋ የቮሉንቲሪ አክቲቪቲዎች ያሉት በጣም ብዙ። አሁን ከነሱ ኦፊሻል ዌብሳይት ላይ እንዳየሁት የመቶ አርባ ሀገር ናሽናሊቲ ያላቸው ቮሉንተሮች ፊፋ ላይ ኢንቮልቭ ያደረጋሉ እና ወደ ሀያ ሺህ የሚሆኑ ቮሉንተሮች ነው የሚኖሩት። አምስት ሺሁ ከውጭ ነው፣ ዳይቨርሲቲን ለመጠበቅ አስራ አምስት ሺሁ ከዚህ ነው። እና በላንጉጅ ትራንስሌሽን ላይ ሊሆን ይችላል፣ ቲኬቲንግ ላይ ሊሆን ይችላል፣ ሄልዝ ላይ ሊሆን ይችላል። እ አሳይንድ የተደረኩበት ከዚህ በፊት ልምድ ስላለኝ ስፔክታተር ሰርቪስ ነው የሚባለው ሴክተር ሰርቪስ ማለት ምንድን ነው? ተመልካቾች ከሴኪዩሪቲ ቼክ ጀምሮ እስከ ታች እስከ ወንበር ድረስ ያሉበት ድረስ መንገድ ማሳየት ሊሆን ይችላል። መቀመጫቸውም ለይቶ ማሳየት ሊሆን ይችላል። ሕፃናት ሲጠፉ ከወላጆቻቸው ጋር ማገናኘት ሊሆን ይችላል። የተለያዩ አክቲቪቲዎች አሉ እና አሁን እኔ አሳይን የተደረኩበት ኦፕኒንግ ሴሪሞኒ የሚካሄድበት አልበይት ስታዲየም ይባላል። የስልሳ ሺ ካፓሲቲ ያለው እዛ ላይ ነው እና ቤቶቹ ምን ይመስላሉ? በየት በኩል ነው የሚገባው? የጠፋ ዕቃ ማስቀመጫው ምኑ ጋር ነው? ያን ያን ነገር አሳይን አድርገው ትሬኒንግ ሰጥተውናል። ትሬኒንጉን ወስደ ለመፈጸም ሬዲ ነኝ። እዛ ላይ ነኝ። አሚኑ አሁን በገለጽ ክልል መሰረት የመክፈቻው ስነ ስርዓት ላይ ትገኛለህ ማለት ነው። ጨዋታዎቹንም የመከታተል እድል አለህ ማለት ነው። እንደ በጎ ፈቃደኛ ሲሰጥ ስልጠናው ላይ ከሚነገሩ ነገሮች አንዱ ነው፣ ምንድን ነው ዱኤንዶስ የሚሉት? ማለት የሚደረጉና የማይደረጉ ነገሮች አሉ። ከዛ ውስጥ አንዱ የኛ አገልግሎት የሚሰጠው ሰው ዋናው አላማው የሚመጣውን ተመልካቾችን መርዳት ነው። ለምሳሌ ያህል ውጭ ላይ ሆኖ መንገዶችን የሚያሳይ ሊሆን ይችላል። ስቴዲየሙ ጫፍ ላይ ሆኖ ደግሞ በሮችን የሚያሳይ ሊሆን ይችላል። ውስጥ ሆኖ ደግሞ የመቀመጫ ቁጥር የሚያሳይ ሊሆን ይችላል። ስለዚህ በአሁን ላይ ሆኜ የት ቦታ ሆኜ አሳይን እንደምደረግ አላቀውም። ግን እዛም ያሉ ሰዎች ግን ከአንዱ ስነ ምግባር ህጎች ውስጥ ሰዎችን መርዳት ብቻ ስለሆነ እንደ አጋጣሚ ሆኖ ያን ጨዋታ የመመልከት እድል የለኝም። ግን ያው ድባቡ መቼም ይኖራል፣ የዛ ሁሉ ህዝብ መጥቶ ጩኸቱ፣ ድጋፉ እንደዛ አለ። በጣም ደስ የሚል ነው። ሌሎች ኢትዮጵያኖችስ፣ አንተ ከምታውቃቸው መካከል ምን ያህል ኢትዮጵያኖች ይህን እድል አግኝተዋል? አንተ ያገኘውን እኔ ያገኘዋቸው ይኖራሉ ምክንያቱም ቅድም እንደነገርኩ የበጎ ፈቃደኞቹ ቁጥር በጣም ብዙ ስለሆነ አስራ አምስት ሺህ ብዙ ስለሆነ የማወቅ እድል ጠባብ ነው። ግን በእኔ ሰርክል ያሉ ሰዎች የተወሰነ ይህንን እድል አግኝተው በትራንስፖርት ሰርቪስም ላይ ያገኛሉ ትራንስሌሽንም ላይ ያገኙ ሰዎች አሉና የማውቃቸው የማቃቸው ሰዎች እኔ በራሴ ሰልክ ብቻ አንድ አምስት ሰዎች የማውቃቸው አሉ። ግን ይሄ ነገር ደግሞ ትልቁ ጥቅሙ ምንድን ነው የተለያየ ሀገር ዜጎችን አሁን እነሱ ያሉት ወደ መቶ አርባ ሀገር ዜጋ አካባቢ ያለውእና ያለው እና በምንሰራ ባቸው በግሩፖቹ ውስጥ የልምድ ልውውጥ ለማድረግ በጣም የሚያስደስት ነገር ነው ግን እንዳሉ በእርግጠኝነት መናገር እችላለሁ። ኢትዮጵያ ነች። ድባቡስ ምን ይመስላል? ከወዲሁ ስትመለከተው ድባቡ በጣም የሚያስገርም ነው። አሁን ያለው ሁኔታ ብታይ በአውሮፓውያኑ አቆጣጠር ከኖቬምበር አንድ ጀምሮ ኢምፕሊመንት የሚደረጉ ነገሮች ብዙ ነገር ከተማው ላይ ተግባራዊ ሆነዋል። የሚዘጉ መንገዶች አሉ። እጅግ በጣም የተለያዩ ሀገር ብሔራዊ ቡድኖች እየገቡ ነው እና በጣም ብዙ ይሄ ፋን ዞን ኤሪያ የሚባሉት እነሱ ቦታ ላይ በጣም የደጋፊዎች ቦታዎች የደጋፊዎች ቦታዎች ላይ ከፍተኛ የሆነ እንቅስቃሴ ያለው ማታ ማታ ከተማው መብራት በመብራት ነው እንዳለ፣ በጣም ድባቡ እጅግ በጣም የሚያስገርም ድባብ ነው። ገና ከአሁኑ እንትን ማለት ይቻላል በጣም ጥሩ እንግዲህ። ጨዋታው ሲጀምር ደግሞ ወደፊት በመሀል አድማጮቻችን አንዳንድ ነገሮች ትነግራለህ ብለህ ተስፋ እናደርጋለን። አሚኑ ኑሩ ከካታር ዶሃ ለሰጠ ማብራሪያ ከልብ እናመሰግናለን። በዶች ቬሌስም እግዜር ይስጥልኝ። እኔም እድሉን ስለሰጣችሁኝ እጅግ በጣም አመሰግናለሁ። ዘንድሮ ዓለም አቀፉን የእግር ኳስ ግጥሚያ ለማሰናዳት እድሉን ያገኘችው ኳታር በርካታ ተግዳሮቶች ከፊቷ መጋረጡ እየተዘገበ ነው። የዘንድሮ የዓለም ዋንጫ የሚካሄድባቸው ስታዲየሞች ግንባታ ላይ ከአስራ አምስት ሺህ በላይ ሰራተኞች ሕይወታቸውን ማጣታቸው የፈጠረው ቅሬታ በዋናነት ይጠቀሳል። በግንባታ ወቅት ስለሞቱት ሰራተኞች ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በ2021 ዘገባው ይፋ ማድረጉ ይታወሳል። የዘንድሮ የዓለም ዋንጫ የከባቢ አየር ብክለት፣ የኮቪድ-19 ያስከተለው የዋጋ ግሽበት እና የኑሮ ውድነት ወደ ኳታር የሚሄዱ ደጋፊዎችን ቁጥር እንዳይቀንሰውም አስክቷል። በዚህም አለበዚያ ኳታር ዝግጅቴን አጠናቅቄ በደመቀ ሁኔታ የዓለም ዋንጫ የእግር ኳስ ግጥሚያዎችን ላስጀምር ተሰናድቻለው ብላለች። ፕሪምየር ሊግ የ18 ዓመቱ አዳጊ ወጣት አሌካንድሮ ጋርናቾ አንድ እኩል ነጥብ ሊጋራ የነበረው ቡድኑ ማንቸስተር ዩናይትድን በዘጠና ሶስተኛው የባከነ ደቂቃ ላይ በአስደናቂ ፍጥነትና ጥበብ በመታከል ከጉድ ታድጓል። ኳስ ወደ ፉልሃም የግብ ክልል እየገፋ የመጣው አሌካንድሮ ኳሷን አቀብሎ በተከላካዮች መካከል ወደ ግብ ጠባቂው በፍጥነት ሲገሰግስ ተከላካዮቹ ያልጠበቁት ክስተት ስለነበር ሊቆጣጠሩት አልቻሉም። በለቱ ብቸኛ የፊት አጥቂው ማርሻል ተቀይሮ የገባው አዳጊ ወጣት በጨረፍታም በፉላም ግብጠባቂ በስተግራ በኩል የላካት ኳስ ከመረብ አርፋም ማንቸስተር ዩናይትድን ለድል አብቅታለች። የማንቸስተር ዩናይትዱ አሰልጣኝ ኤሪክ ቴንሃግ በደስታ ሲዋጡ ክርስቲያኖ ሮናልዶ ግን ለአሰልጣኙ ክብር የለኝም ብሏል። በተደጋጋሚ አግዳሚ ወንበር ላይ ለመቀመጥ የተገደደው የ37 ዓመቱ ፖርቹጋላዊ አጥቂ ምክንያቱ ሲጠየቅም አሰልጣኙ ለእኔ ክብር ስለሌላቸው እኔም የለኝም ሲል ተደምጧል። በዚህ ግጥሚያ ማንቸስተር ዩናይትድ ቀዳ ቀዳሚዋን ግብ በክርስቲያን ኤሪክሰን እንዲያስቆጥር ኳስ ያመቻቸው አማካዩ ብሩኖ ፌርናንዴሽ በፉላም አቻ ግብ ሲቆጠርባቸውም ስህተት ፈጥሯል። ከመስመር ልትወጣ የነበረችውን ኳስ ሲመልስ ባለመቆጣጠሩ ፈጣኑ ዊሊያምስ ወደፊት ገፍቶ ለግብ በማመቻቸት ዳንኤል ጄምስ ከመረብ አሳርፏታል። የትናንቱ ድል ማንቸስተር ዩናይትድ በ26 ነጥብ አምስተኛ ደረጃውን እንዲያስጠብቅ አስችሎታል። ቅዳሜ ለት ሳውሳምፕተንን ሶስት ለአንድ ያሸነፈው ሊቨርፑል በአራት ነጥብ ልዩነት ስድስተኛ ደረጃ ላይ ይከተሏል። በሌሎች ግጥሚያዎች 32 ነጥብ ይዞ በፕሪምየር ሊጉ የሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ቅዳሜ ዕለት በሜዳው ተጫውቶ በብሬንትፎርድ የሁለት ለአንድ ሽንፈት አስተናግዷል። መሪው አርሰናል በዎልቭስ ሜዳ ተጫውቶ የሁለት ለዜሮ ድል ተቀዳጅቷል። ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነትም ወደ አምስት ከፍ ማድረግ ችሏል። በ29 ነጥብ አራተኛ ደረጃ ላይ የሚገኘው ቶትናም ቅዳሜ ዕለት 15ተኛ ግጥሚያውን ከሊድስ ጋር አድርጎ አራት ለሶስት ማሸነፍ ችሏል። በ30 ነጥብ ሶስተኛ ደረጃ ላይ የሚገኘው ኒውካስልም አስራ አምስተኛ ግጥሚያውን ቅዳሜ ዕለት ቼልሲን አንድ ለዜሮ በማሸነፍ በድል አጠናቋል። ዌስትሃም በላይስተር ሁለት ለዜሮ ሲሸነፍ፣ ቦርምስ ኤቨርተንን ሶስት ለዜሮ ድል አድርጓል። አስራ ስምንተኛ ደረጃ ውራጅ ቀጠና ውስጥ የሚገኘው ኖቲንጋም ፎረስት ክሪስታል ፓላስን አንድ ለዜሮ አሸንፏል። ብራይተን ትናንት በአስቶን ቪላ የሁለት ለአንድ ሽንፈት አስተናግዷል። በጀርመን ቡንደስሊጋ ቦሩሲያ ዶርትሙንድ ትናንት በቦሩሲያ ሚንሽን ግላድባህ የአራት ለሁለት ብርቱ ሽንፈት ገጥሞታል። 25 ነጥብ ይዞም ደረጃው ስድስተኛ ነው። እስካለፉት ሶስት ሳምንታት ድረስ ቡንደስሊጋውን ሲመራ የቆየው ኡኒዮን ቤርሊን ትናንት በፍራይቡርግ ሜዳ የአራት ለአንድ ሰፊ ሽንፈት ገጥሞታል። ፍራይቡርግ በ30 ነጥብ የሁለተኛ ደረጃ ላይ ይገኛል። በ34 ነጥብ የሚመራው ባየር ሚንሽን ቅዳሜ እለት ወደ ሻል ከሜዳ አቅንቶ ሁለት ለዜሮ አሸንፏል። 28 ነጥብ ይዞ ሶስተኛ ደረጃ ላይ የሚገኘው ላይፕሲሽ ቬርደር ብሬመንን በሜዳው ሁለት ለአንድ አሸንፏል። ከማይንትስ ጋር አንድ እኩል የተለያየው አይንትራክት ፍራንክፉርት በ27 ነጥብ የአራተኛ ደረጃን ይዟል። ሽቱትጋርት፣ ቦሁምና ሻልከ ውራጅ ቀጠና ውስጥ ከ16ኛ እስከ 18ኛ ደረጃ ላይ ተደርድሯል። አስራ ስድስተኛ ዙር የቡንደስሊጋ ግጥሚያዎች የዓለም ዋንጫ ከተገባደደ በኋላ ጥር ወር ውስጥ ይጀምራሉ። የእንግሊዝ ፕሪምየር ሊግ ጨዋታዎችም የታህሳስ ወር አጋማሽ ላይ ዳግም ይጀምራሉ። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። አስተያየት ጥቆማ ካላችሁ አካፍሉን። ለዝግጅቱ ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።